የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 17 2015 ዓ ም ዝግጅታችን ጀመረ። ¶¶ ጥቅምት 13 በአማራ ክልል ሰሜን ሸዋ ዞን ጀውሃ አካባቢ የተቀሰቀሰው በጦር መሳሪያ የታገዘ ግጭት ለበርካቶች ሞት መንስኤ መሆኑ ተገለጸ። የዚህን ዘገባ ዝርዝር በአብይ ርዕስ እናስደምጣችኋለን። የቅዱስ ሲኖዶስ ምልአተ ጉባኤ ዛሬ በሚደረግ የጸሎት ስነ ስርዓት እንደሚጀመር ተገለጸ። በሌላ በኩል በቤተ ክህነት በር አካባቢ ሲደረግ የነበረው ጥበቃ ወይም የፖሊስ አባላት መነሳታቸውን ቤተ ክርስቲያኒቱ አስታውቃለች። በሌላ በኩል ደግሞ የአዲስ አበባ ፖሊስ ከዚህ ቀደም በየትኛውም የእምነት ወይም የሃይማኖት ቦታ ፖሊስ ጥበቃ ተመድቦ እንደማያደርግ ገልጸው፣ ነገር ግን ስጋት ካለ በማንኛውም ጊዜና ፍጥነት አካባቢውን ጥበቃ እንደሚያደርጉ ገልጸውልናል። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችንም በምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ አብረውናሉ። አባየው ገበያው የዌብና የማህበራዊ ገጽ ፕሮዲውሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ፣ አብረናችሁን ቆያለን። ዝግጅቶቻችንን እንደዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎች እንወስዳችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታይ ነኝ። አቶ በረከት ስምዖን ከእስር ተፈተዋል። በኢትዮጵያ በተለያዩ የመንግስት ከፍተኛ ኃላፊነቶች ላይ ያገለገሉት አቶ በረከት ስምዖን ከአራት ዓመት እስር በኋላ ዛሬ በአመክሮ መለቀቃቸውን ጠበቃቸው አስታውቀዋል። አስቴር ምስጋናው ዝርዝር አላት። ከማስታወቂያ ሚኒስትርነት ጀምሮ በተለያዩ ከፍተኛ የመንግስትና የፓርቲ ኃላፊነቶች ላይ ያገለገሉት የቀድሞው ከፍተኛ ባለስልጣን አቶ በረከት ስምዖን ከጥረት ኮርፖሬሽን የገንዘብ ብክነት ጋር በተያያዘ ከቀረበባቸው ሶስት ክስ በሁለቱ ጥፋተኛ ተብለው ከተፈረደባቸው ስድስት ዓመት እስራት ውስጥ አራቱን በእስር በማሳለፋቸው ዛሬ እረቡ ጥር 17 2015 ዓ ም በአመንክሮ መለቀቃቸውን ጠበቃቸው ህይወት ሊ ላይ ለአሜሪካ ድምጽ ተናግረዋል። እውነት ነው። ዛሬ አቶ በረከት ስምኦን ከእስር ተለቀዋል። ከባህር ዳር ማረሚያ ቤት በአመንክሮ ጊዜያቸውን ጨርሰው ወጥተዋል። ስድስት አመት ነበር፣ አራት አመት ጊዜያቸውን ጨርሰው ወጥተዋል። አቶ በረከት ስምኦንና የቀድሞ የብሔር አማራ ዴሞክራሲያዊ ንቅናቄ ብአዴን ከፍተኛ አመራር የነበሩት አቶ ታደሰ ካሳ ጥረት ኮርፖሬሽንን በኃላፊነት በመሩበት ወቅት ከሁለት ቢሊዮን ብር በላይ በማባከን በአማራ ክልል ጠቅላይ ፍርድ ቤት ክስ ተመስርቶባቸው ሲከራከሩ መቆይታቸው ይታወሳል። አቶ በረከት ከቀረቡባቸው ክሶች መካከልም የዳሽን ቢራ የአክሲዮን ሽያጭ አግባብ አለመሆን፣ የዳሽን ቢራ ከእንግሊዙ ዱቬንቱስ ቢቨሬትስ ድርጅት ጋር በተደረገው ስምምነት የ ዘብክነት መከሰት ጁቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አልገባም የሚሉ ነበሩ። በክልሉ ጠቅላይ አቃቤ ክስ አቅራቢነት ጉዳዩን ሲመረምርና ሲያጣራ የቆየው የክልሉ ጠቅላይ ፍርድ ቤት አቶ በረከት ስምኦን በአንደኛና በሁለተኛ ክስ የጥፋተኝነት ውሳኔ ያሳለፈባቸው ሲሆን ሚያዝያ 30 2012 ዓ ም በሰጠው የቅጣት ውሳኔ በ በስድስት ዓመት ጽኑ እስራትና በአስር ሺ ብር እንዲቀጡ መወሰኑ ይታወሳል። አቶ በረከት ከዚህ ቅጣት ላይ እጃቸው ከተያዘበት ከጥር 15 2011 ዓ ም ጀምሮ በመታሰራቸው ዛሬ ከእስር ተለቀው ከቤተሰቦቻቸው ጋር መቀላቀላቸው ታውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። በሶስት የአፍሪካ ሀገሮች የአስር ቀናት ጉብኝት ላይ የሚገኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃነት የለን ዛምቢያን ጎብኝተው ወደ ደቡብ አፍሪካ አቅንተዋል። በዚያ ከፕሬዚደንቱ ከሲሪል ራማፎሳ ጋር እንደሚነጋገሩ የሚኒስቴር መስሪያ ቤታቸው አስታውቋል። ሚኒስትር የሌን ትናንት በዛምቢያ ባደረጉት ቆይታቸው የሴቶች የቁጠባና የህብረት ሥራ ማህበር እንዲሁም አነስተኛ እርሻ ጎብኝተዋል። የገንዘብ ሚኒስትሯ ጉብኝት ዓላማ አፍሪካ በዓለም ላይ በአሁኑ ወቅት ያለውን የምግብ እጥረት ችግር ለመፍታት የሚረዳ እምቅ አቅም ያላት መሆኗን ለማሳየት መሆኑ ተመልክቷል። ዛሬ ዛምቢያንም ጨምሮ በዓለም ዙሪያ ማህበረሰቦች በረሃብና በምግብ ዋስትና እጥረት እየተሰቃዩ ነው ያሉት ሚኒስትሯ በሰማኒያ ሀገሮች አጣዳፊ የምግብ እጥረት ላይ ያለው ሰው ቁጥር 345 ሚሊዮን እንደገባ ተናግረዋል። ዛምቢያ ውስጥ ብቻ ሁለት ሚሊዮን ሰዎች አጣዳፊ የምግብ እጥረት ተደቅኖባቸዋል ሲሉም አክለዋል። በመላው ዓለም የምግብ ዋስትና ችግሩን ያባባሰው ሩሲያ ዩክሬን ላይ የከፈተችው ጦርነት መሆኑን ሚኒስትሯ ተናግረው በሌላ በኩል ዩናይትድ ስቴትስ ለአፍሪካ አጣዳፊ ድጋፍ የሚውል የሁለት ቢሊዮን ዶላር ድጋፍ ልትሰጥ ማቀዷን አስታውሰዋል። ዩጋንዳ ውስጥ ቻይና የምታከናውነው የነዳጅ ዘይት ፍለጋ ቁፋሮ መጀመሩንና የምስራቅ አፍሪካዊቱ አገር እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት ማምረት እንደምትጀምር አንድ ባለስልጣን ትናንት ማክሰኞ በሰጡት መግለጫ ተናገሩ። የዩጋንዳ የኃይልና የማዕድን ልማት ሚኒስቴር ቃል አቀባይ ሶሎሞን ሙዬታ ኪኩቢ በተባለው ወረዳ ኪንግ ፊሸር በሚባል ስፍራ የሚካሄደው የነዳጅ ዘይት ፍለጋው ቁፋሮ ሥራ ለገበያ የሚቀርበውን የነዳጅ ምርት በማቅረብ ረገድ ከፍተኛ እመርታ ነው ሲሉ ተናግረዋል። ይሁን እንጂ ፕሮጀክቱ በአካባቢ ጥበቃ ላይ በሚኖረው ተጽዕኖ ምክንያት ከፍተኛ ትችት እየተሰነዘረበት መሆኑ ተመልክቷል። በመስኩ የነዳጅ ዘይት ፍለጋ ሥራ ላይ የተሰማራው በምህፃረ ቃሉ ክኑክ ተብሎ የሚጠራው አንድ የቻይና ብሔራዊ የባህር ዳርቻ ነዳጅ አሳሽ ኮርፖሬሽን መሆኑ ተመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍሪካ ውስጥ ወታደራዊ መፈንቅለ መንግስትና የትጥቅ ግጭቶች በመበራከታቸው የተነሳ አብዛኛው የአህጉሪቱ ክፍል ከአስር ዓመታት በፊት ከነበረው ጋር ሲነጻጸር ደህንነቱ ጥበቃውና የዲሞክራሲ ደረጃው ያነሰ ሆኖ ተገኝቷል ሲል ዛሬ በአፍሪካ አስተዳደር ዙሪያ ይፋ የተደረገ አንድ ሪፖርት አስታወቀ። ሞ ኢብራሂም ፋውንዴሽን የተሰኘው ተቋም ያወጣው የአስተዳደር መረጃ ጠቋሚ ሪፖርት እንደ አውሮፓውያን አቆጣጠር ከ2012 ዓ ም ጀምሮ 23ት የተሳኩና የከሸፉ መፈንቅለ መንግስቶች መካሄዳቸውን አመልክቶ በዲሞክራሲ ወደኋላ መመለስ ላለፉት አስርት ዓመታት በአፍሪካ የታየውን መሻሻል ሊቀለብሰው እንደሚችል ገልጿል። ሱዳን ውስጥ የተወለዱትና ሀብታቸውን በአፍሪካ ዲሞክራሲን ለማስፋፋትና የፖለቲካ ተጠያቂነትን ለማስፈን የሚጠቀሙበት እንግሊዛዊው ቢሊዮኔር ሞ ኢብራሂም በሰማኒያዎቹ ዓመታት የተለመደ የነበረው መፈንቅለ መንግስት በአንዳንድ የአፍሪካ ክፍሎች እንደገና ፋሽን የሆነ ይመስላል ብለዋል። ሪፖርቱ አክሎ የጸጥታ ችግሮችም በሀገሪቱ መስፋፋታቸውን ገልጾ ባለፉት አስርተ ዓመታት ሰባ ከመቶ የሚሆኑ አፍሪካውያን በሀገራቸው ደህንነትና የህግ የበላይነት መቀነሱን ተመልክተዋል ብሏል። በዚህ ጥቆማ መሰረትም ከሰላሳ በላይ ሀገሮች በዚህ ምድብ ደረጃቸው ማሽቆልቆሉም ተጠቅሷል። በዚህም መሰረት ሱዳን በመጨረሻ ደረጃ ላይ ስትቀመጥ ሶማሊያ፣ ኤርትራ፣ ኮንጎ፣ ሱዳን፣ መካከለኛው አፍሪካ ሪፐብሊክ፣ ካሜሩን፣ ቡሩንዲ፣ ሊቢያ እና ኢኳቶሪያል ጊኒም ተከትለዋታል። የኮቪድ-19 ወረርሽኝ ከጀመረበት ጊዜ አንስቶ መንግስት በሲቪሎች ላይ የሚያደርሰው ጥቃትና የፖለቲካ አለመረጋጋት በመላ አፍሪካ መጨመሩን ያመለከተው ሪፖርት መንግስታት የተለያዩ ክልከላዎችን የሰዎችን ድምፅ ለማፈን እየተጠቀሙባቸው ነው ብለዋል ሞ ኢብራሂም። መረጃ ጠቋሚው ሪፖርት በአንዳንድ የኢኮኖሚ የትምህርትና የፆታ ፍትሐዊነት ዙሪያ መሻሻሎች መታየታቸውን አመልክቷል ያሉ ሲሆን ሪፖርቱ እንደ አውሮፓውያን አቆጣጠር እስከ 2021 መጨረሻ ያሉ መረጃዎች ላይ ብቻ መሰረት ተደርጎ የተሰራ በመሆኑ ዓለም አቀፉ የኮቪድ-19 ወረርሽኝ ያሳደረውን ሙሉ ተጽዕኖ ከግምት ውስጥ አለማስገባቱ ተመልክቷል። የዩክሬን ጦርነትን በተመለከተ ዜና ዩናይትድ ስቴትስ እና ጀርመን ዩክሬን አንድ ዓመት ሊሞራው የተቃረበውን የሩሲያ ወረራ የምትመክትበትን አቅም እንድታሳድግ ለማስቻል እጅግ ዘመናዊ የሆኑ የውጊያ ታንኮችን በማስታጠቅ እቅዳቸው የገፉበት መሆኑን አስታውቀዋል። የጀርመን ቻንስለር ኦላፍ ሾልስ ቃል አቀባይ ዛሬ ረቡ በሰጡት መግለጫ በርሊን 14 የሚሆኑ ሌፐርድ ቱ የተባሉ ታንኮችን ለኪቭ በመስጠት ከፍ እና ዘመናዊ ታንኮችን የታጠቁ ሁለት የዩክሬን ብርጌዶችን በመመስረት የመጀመሪያውን እርምጃ እንደሚወስዱ አስታውቀዋል። የቃል አቀባዩ መግለጫ እንዳመለከተው ታንኮቹ የሚመጡት በቀጥታ ከጀርመን የጦር ግምጃ ቤት ነው። የዩክሬን ወታደሮች ጀርመን ውስጥ ስልጠና የሚወስዱ ሲሆን፣ ተጨማሪ የሎጂስቲክስ እና የተተኳሽ መሳሪያዎች እንደሚበረከትላቸው መግለጫው አመልክቷል። ኦላፍ ሾልስ ውሳኔውን ለጀርመን ምክር ቤት ዛሬ ረፋዱ ላይ ይፋ ያደርጋሉ ተብሎ ሲጠበቅ እንደነበረም ተገልጿል። የጀርመን ውሳኔ የተሰማው የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አስተዳደር ኤምአይ ኤብራም የተባሉ ታንኮችን ለዩክሬን እንደሚሰጡ ያስታውቃሉ ተብሎ ይጠበቅ ከነበረው ሰዓታት በፊት መሆኑ ተመልክቷል። ውሳኔው ለመጀመሪያ ጊዜ የተዘገበው ትናንት ማክሰኞ በዎልስትሪት ጀርናል ጋዜጣ ላይ ሲሆን የሌፐርድ ቱ ታንኮችን አስመልክቶ ከጀርመን ጋር በተደረሰበት የዲፕሎማሲ መግባባት መሆኑ ተነግሯል። የዩናይትድ ስቴትስ የዜና ምንጮች እንደዘገቡት የዩናይትድ ስቴትስ አስተዳደር ሰላሳ የሚሆኑ ዘመናዊ ታንኮችን ወደ ዩክሬን ግንባር ለመላክ እያሰበ እንደሆነ ተመልክቷል። የዩናይትድ ስቴትስ ባለሥልጣናትም ትናንት ማክሰኞ ለቪኦኤ እንደተናገሩት ምንም እንኳን ተጨማሪ ጊዜ ሊጠይቅ ቢችልም ዋይት ሀውስ ለዩክሬን የሚያስፈልጉ ተጨማሪ ታንኮችን የመስደድ ዕቅዱን በማጠናቀቅ ላይ እንደሚገኝ ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታየን፣ ለዓለም ዜናዎቹ እናመሰግናለን። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥር 17 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። መከታተል ብቻ አይደለም፣ አስተያየቶቻችሁን አካፍሉን። ጥቆማም ሲኖራችሁ ሆርን አት ቪኦኤኒውስ ዶት ኮም የኢሜይል አድራሻችንን ተጠቅሙ። ሃሽታግ ቪኦኤ አማሃሪክ ብላችሁ ደግሞ በትዊተር ተከተሉን። ኢንስታግራም ዩቲዩብም አለን። በሁሉም መረጃዎቻችንን እናደርሳችኋለን። አሁን ለዕለቱ ወደ ያዝነው የአብይ ርዕስ ዘገባችንን ውሰዳችሁ። በአብይ ርዕስ ዘገባችን ባለፈው ቅዳሜ ጥር 13 በአማራ ክልል ሰሜን ሸዋ ዞን ጀውሃ አካባቢ በተቀሰቀሰው ግጭት ከሰሜን ሸዋም ከኦሮሞ ብሔረሰብም ብዙ ሕይወት መጥፋቱንና ሰፊ ጉዳት መድረሱ ተገልጿል። የክልሉ መንግስት የአማራ ክልል መንግስት ዛሬ ባወጣው መግለጫ ጸረ ሰላም ሲል የጠራቸው ታጣቂዎች በክልሉ ልዩ ኃይልና ፌዴራል ፖሊስ ላይ ጥቃት ፈጽመው ጉዳት አድርሰዋል ብሏል። መግለጫው ጥቃት አድራሾች በሰሜን ሸዋ ዞን በኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎችና ቀበሌዎች ውስጥ በሚኖሩ ሰላማዊ ሰዎች ላይ ጥቃት ማድረሳቸውን አመልክቷል። በከባድ መሳሪያ የታገዘ ነው በተባለው በዚህ ጥቃት የንብረት ጉዳትን መድረሱን ከአካባቢዎቹ የሚወጡ መረጃዎች ጠቁመዋል። መስፍን አራጌ የዘገባውን ዝርዝር ያሰማናል። የአማራ ብሔራዊ ክልላዊ መንግስት ዛሬ ጥር 17 2015 ዓ ም ባወጣው መግለጫ በጸረ ሰላም ኃይሎች አማካኝነት ጥር 13 2015 ዓ ም ከቀኑ 9 ሰዓት አካባቢ ጀምሮ በሰሜን ሸዋ ዞን የፍራታና ግድም ወረዳ ጀዋሀ ቀበሌ በሚገኙ የአማራ ልዩ ኃይል ፖሊስና በፌዴራል ፖሊስ አባላቶች ላይ ጥቃት መፈጸሙን አረጋግጦ ይህም የጥፋት ኃይሎች በክልሉ ሕዝብ ላይ የደቀኑት የጥፋት መጠን ለከት አልባነቱን ያረጋግጣል ብሏል። መግለጫው ጸረ ሰላም ሲል የገለጻ የሚኖራቸው የታጠቁ ኃይሎች በአማራ ክልል ሰሜን ሸዋ ዞን እና ኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ ጥቃት በመፈጸም በሰው ህይወትና ንብረት ላይ ከፍተኛ ጉዳት ስለማድረሳቸውና ና እያደረሱ ስለመሆናቸውም አብራርቷል። በተለይም ይላል መግለጫው በኤፍራታ ግድም አጣዬ፣ ሰንበቴ፣ ጀዋሃና ሸዋሮቢት አቅራቢያ የታጠቁ ኃይሎች የፈጸሟቸው ጥቃቶች የብሔር መልክ ያለው እንዲመስል በማድረግ በሁለቱ ዞኖች ህዝብ መካከል የብሔር ግጭት ለማስነሳት ተደጋጋሚ የጥፋት ሙከራዎችን እየፈጸሙ ይገኛሉ። መግለጫው ጸረ ሰላም ሲል የፈረጃቸው ኃይሎች የከፈቱትን ጥቃት መንግስት በአጭር ጊዜ ውስጥ ለመቆጣጠርና ጥፋተኞችን በህግ ቁጥጥር ስር ለማዋል የሀገር መከላከያ ሰራዊት የፌዴራል ፖሊስና የአማራ ልዩ ኃይል ፖሊሶችን ወደ ስፍራዎቹ በማሰማራት እየሰራ መሆኑን ገልጸዋል። መግለጫው የጥፋት ኃይሎች ያላቸው አካላት ማን እንደሆኑና ተሰነዘረ ባለው መጠነ ሰፊ ጥቃት ስለደረሰው ጉዳት በአሃዝ ያስደገፈው መረጃ ባይኖርም የህግ የበላይነትን ስለማረጋገጥ አጥፊዎችንም ለህግ ስለ ለማቅረብና ስለ ሌሎች ዝርዝር ጉዳዮች ተገቢ ባለው ወቅት መረጃ እንደሚሰጥ አረጋግጧል። ባለፉት አምስት ዓመታት አጣዬ ከተማና አካባቢዋ ከአስር ጊዜ ያላነሰ ጥቃትና ቃጠሎ ደርሶባታል ይላሉ የአካባቢው ነዋሪዎች። መንግስት ምንድን እየሰራ እንደሆነ ለእኛ ግራ ገብቶናል። ከላይ ያሉ አመራሮች ሲመጡ እርስ በርስ ይላሉ፣ እርስ በርስ የከተማው ሰው ግጦሽ የለው ውሃ የለው ሳሪ የለ ሰቅሎ ነው የሚያደርጉ። እኛ ግራ የገባ ነገር ነው። መንግስት ለምን ያታልለናል? ከማን ጋር ነው እርስ በርሱ በምንድን ነው የምንገናኘው? ገጠሮችስ በግጦሽ ሊባል ይችላል። ስለ ደረሰው ጉዳት እንዲያስረዱን በእጅ የስልክ መስመራቸው ላይ ያገኘናቸው በኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ ወረዳ ዋና አስተዳዳሪ መሐመድ ሻሊ አጣዳፊ ስራ ላይ መሆናቸውን ጠቅሰው ቆየት ብለን እንድንደውል በነገሩን መሰረት መልሰን ደጋግመን ብንደውልላቸውም ስልካቸው ሊነሳልን አልቻለም። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ከትናንት በስቲያ ለጣቢያችን በሰጡት መግለጫ የግጭቱ መንስኤ እና የደረሰው ጉዳት በምርመራ ላይ መሆኑን ጠቅሰው የተኩስ ልውጡ ግን በአካባቢው አርሶ አደር እና በክልሉ ልዩ ሀይል መካከል እንደሆነ ገልጸው ነበር ችግሩ መጀመሪያ ጀዋ ላይ ነው የተፈጠረው ግጭቱ መንስኤ ምንድን ነው ምን ጉዳት ደረሰ የሚል ጉዳዮችን ለመገምገም ጊዜ የሚፈልግ ነው የሚሆነው አሁን ግን ግጭቱን ለመቆጣጠር ችግሩ ደግሞ ወደ ሌላ አካባቢ እንዳይስፋፋ እየሰራን ነው ያለ ነው ክቡር ዋና አስተዳዳሪ ግጭቱ በማና ማን መካከል ነው አሁን ፈጠረ የሚባለው ግጭቱ ያለው በዘጥታ መዋቅርና ከህዝቡ በተፈጠረ ነው። እንዳልኩ ጊዜ አግኝተን ዝርዝር ሁኔታዎችን አልገመገምንም። ምክንያቶችን በደንብ የተሟላ መረጃ ለማግኘት አሁን ተኩስ የማቁም ስራ ላይ ነው እየሰራን ያለ ነው። እሱ ወደፊት ግንግሞን ምክንያቱንም የምናሳውቅ ነው የሚሆነው። አሁን ላይ የተሟላ መረጃ ለመስጠት ይቸገራሉ። ጦርነቱን ሽሽት ከሸዋሮ ቤት ተፈናቅለው ጫካ ውስጥ እንዳደሩ የሚናገሩ አንድ አስተያየት ሰጪ የተደራጀና ከባድ መሳሪያ ታጥቋል ያሉት ሀይል ወደ አካባቢያቸው በመዝለቅ ከፍተኛ ጥፋት ስለማድረሱ ይናገራሉ። አሁንም ሬታ እየለቀምን ነው። እንግዲህ አሁን ተነጋ አስራ አራት አስገብተናል፣ ገበሬዎች ወደ ጣቢያ ዘመድ እንዲወስዳቸው ያው ደግሞ የቀረውን እየለቀምን ነው። ገና በጣም አስቸጋሪ ነው። እንደዚህ ልዩ ሀይል ሸዋሮ ቤት ላይ ሰላሳ ሁለት ነው የተቀበረ ወዲያ ወዲያ መሰለኝ፣ ቀኑን አልቆጠርኩትም። ብቻ ማርያም አራት፣ ተቀበረ ፌዴራል ዙጢ ላይ ገብርኤል ተቀበረ በስካባተር ያው አይታች ሊሆን ይችላል። ከባድ መሳሪያ ሞርተር ዲስቃ ገብሬል እንደዚህ እየተዋገ እየወጉን፣ እንዴት እናርግ? የማይተኮስ ነገር እኮ የለም። እንዴት እናርግ ታዲያ እንዴት እንዴት እንዴት እንዴት? ዙጢንም አቃጥለውታል። አገር የለም። ዞሮ ዞሮ ዙጢ በሰሜን ሸዋ ያለው ከሸዋሮ ቢት ዜሮ አምስት ቀበሌ የምትባል የሸዋሮ ቢት ነች። ግዛቷል ትምህርት ቤት ተቃጥሏል፣ ተዘርፏል፣ ተጭኗል ልጅ ምናምን። አሁን ከሸዋሮ ቢት ወቶ የለም። አሁን ገና ያው አንዳንድ ሰው ነው እንጂ ያለው የለም። ከተማ ውስጥ አርማ በር ወረዳ ነው እንዳለ ለህዝቡ ያደረው እርስዎ ቤተሰቦን ይዘው ነው የወጡት? አሁን እነሱ የት እንዳሉ አላውቅም። እኔ አሁን የሰው ሰው ልጅ የትም ነው ወንጫካ ውስጥ ያለው የትም የትም፣ አስክሰኒ ነው የሚለው ሁሉ። የሸዋሮቢት ከተማ ከንቲባ ተስፋዬ መንግስቴ ዛሬ ሰራዊት ወደ አካባቢው መግባቱን ተከትሎ አንጻራዊ ሰላም መስፈኑን እና ከቀያቸው ወጥቶ የነበሩ የከተማ ነዋሪዎች መመለስ መጀመራቸውን አመልክተው አሁንም ግን አካባቢው ላይ ውጥረት እንዳለ ገልጸዋል። አካባቢ አካባቢያችን ላይ የተጨናነቀ ነገር ነው ያለው። ብዙም የተረጋጋ ነገር የለም። አሁን የጥይት ተኩስ የተለያዩ ነ ሰዓት ወቅቶች ቆመዋል። ለጊዜው ሰዓትን መሰረት አድርገው ነው እኛ ወደዚህ ወደ ከተማችን መግባት የሚፈልጉትና አሁን ከሰዓት መልስ ነው ብዙ ጊዜ እነሱ አካባቢ ላይ ከተማ ላይ ማጥቃት ማቃጠል የሚፈልጉት። ብዙ ጉዳት ደርሷል። ቃጠሎዎች አሉ። ትምህርት ቤት ተቃጥሏል፣ ቀበሌ ተቃጥሏል። እና አሁን ትክክለኛውን ነገር ለማወቅ ገና የሚጣሩ ነገሮች አሉ። ለጊዜው መከላከያ ገብቷል። አሁን ግን መከላከያ የተለያየ ነገር ሲገባ ራሳቸውን ይቀይራሉ፣ ይጠፋሉ። ትናንት በስልክ ያገኘኋቸው በኦሮሞ ብሔረሰብ ዞን የሰንበት የከተማ አስተዳደር ነዋሪ በበኩላቸው ይህን ነበር ያሉ ያው ተኩስ አለ፣ ረብሻ አለ። ከጣዋት ጀምሮ እስካሁን ያው ረብሻ ላይ ነው ያለነው። ቤት ውስጥ ናቸው እናንተ ያላችሁት ቤት ውስጥ ሆነን ነው ያለነው። ተኩስ ግን በጣም አለ። ተኩሱ በማን እና በማን መካከል ይሆን የሚካሄድ? ያ ሸኔ ምናምን እያሉ ያወራሉ። ሸኔ ግን የሚባል ነገር የለም። ያ ምንም አይነት ሸኔ የለም። ምክንያቱ ምን እንደሆነ ይታወቅ ይሆን? በቀደም እዛ ጀዋሃ አካባቢ ረብሻ ተነስቶ ነበረ። በዛ የተነሳ የተነሳ ጦስ ነው የደረሰ። የጀዋሃው ምንድን ነበረ ችግሩ? ትክክለኛ መረጃ ግን ምንም የለን ይመስላል። የሰንበቴ ከተማ ነዋሪ የሆኑ ሌላ አስተያየት ሰጭ ደግሞ ለበርካቶች ሞት ምክንያት የሆነው ጥቃት መነሻው ግልጽ እንዳልሆነ ጠቁመዋል። እውነቱን ለመናገር አነሳሱን በተጨባጭ ይሄ ነው ለማለት አልችልም። ወዲ ሁለት ሶስት አይነት ነው። እውነተኛውን ነገር ለመናገር እኔ ቤቴ ነበርኩኝ። ያው ከሰው ላይ የሰማሁትን ነው የምነግርህ። እዚህ እኔም ገበያ ሂጄ ነበረ ወደ ሸዋሮ ደረስ ስል ሲተኮስ ሰማሁኝ። አካባቢውን ለመቃኘት ሲሞክር ከዛም ከዛም ከዛም ከዛም እያለ እያለ እያለ እያለ ተሳሳመ። በጣም መጨረሻ ላይ ያው ምሽቱ ገላገላቸው። በእርግጥ ልቂትም ተፈጽሟል። በጣም የሚያሳዝን አሟሟት ነው። እኔ አይገባኝም ይሄን ነገር አሁን መንግሥት እጁን አስገብቶ ቢያየው። አሁን ህብረተሰቡም በጣም እየተጎዳ ነው ያለው ከሁሉም ወገን ያለው በቃ ግራ መጋባት ምን እየሆነ ነው ያለው ምን እየተፈጠረ ነው ያለው የሚል በጣም ከፍተኛ የሆነ ስጋት ይዞናል፣ ሁላችን ዛሬ። የተኩስ ልውጥ የነበረባቸው አካባቢዎች ላይ አንጻራዊ መረጋጋት ቢፈጠርም ወደ አዲስ አበባ የሚሆን ወደ ደሴ የሚደረጉ ጉዞዎች እንደተዘጉ መሆኑን ከስፍራው የደረሰን መረጃ ያመለክታል። በአማራ ክልል ሰሜን ሸዋንና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ አካባቢዎች ከቅርብ ዓመታት ወዲህ ተደጋግሞ በሚቀሰቀሱ ግጭቶች የሰዎች ሞትና አካል ጉዳት መፈናቀልና የንብረት ውድመት መድረሱ ይታወሳል ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የረቡ ምሽት ዝግጅታችንን ነው የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል ወደ ተከታዩ ዘገባችን ስናልፍ ሰሞኑን ተሰጠ በተባለው የጳጳሳት ሹመት ጉዳይ ላይ ዛሬ ተወያይቶ ውሳኔ ያሳልፋል የተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ እንደሚጀመር ተገልጿል። በሌላ በኩል በቤተ ክህነት በርና አካባቢው ላይ ጥበቃ ላይ የነበሩ ያሏቸው የፖሊስ አባላት መነሳታቸውን የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክ ሀገረ ስብከት ሊቀ ጳጳስ አቡነ ጴጥሮስ ገልጸው መንግስት ጸጥታ እንዲያስከብር ጠይቀዋል። ይሁን እንጂ እስካሁን የፖሊስ ኃይል በየትኛውም የሃይማኖት ተቋም ላይ ተመድቦ የሚጠብቅበት አሰራር የለም ሲሉ ለአሜሪካ ድምጽ የገለጹት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ስጋት መኖሩን የሚጠቁም መረጃ ከደረሳቸው ግን ወንጀልን ከመከላከል ተግባራቸው ጋር አቀናጅተው እንደሚይዙት ተናግረዋል። ኬኔዲ አባተ ስርስራለሁ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ለቤተ ክርስቲያኗ መገናኛ ብዙሃን አገልግሎት ትናንት በሰጡት መግለጫ ከጉባኤው በፊት የሚደረገው ጸሎት በዛሬው ዕለት ከአስር ሰዓት ጀምሮ እንደሚከናወን ተናግረዋል። ያው ሁልጊዜ በሚደረገው የቅዱስ ሲኖዶስ ስብሰባ ሲጀመር በጸሎት መጀመር ስላለበት ነገማታ ማዕታ ከአስር ሰዓት ጀምሮ የጸሎት ፕሮግራም አለ። ይሄ ብፁ ጳጳሳትን ብቻ የሚመለከት ነው እና ሌሎች ምናልባት የመምሪ ኃላፊዎች ይሆናል እንጂ ሌላ የለም። ብፁ ሊቃነ ጳጳሳት ግን ነገ ልክ ከሰዓት መንበረ ፓትሪያሪክ ቅድስተ ቅዱሳን ማርያም ያው ሁልጊዜ በሚደረግበት ማለት አደራ እንላለን። አብዛኛው የጉባኤው ተሳታፊዎች መገኘታቸውም ነው የተገለጸው። በሌላ በኩል የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ጴጥሮስ በቤተ ክህነት በርና አካባቢው ላይ በጥበቃ ላይ ነበሩ ያሏቸው የፖሊስ አባላት መነሳታቸውን ገልጸው መንግስት ጸጥታ የማስከበር ስራውን እንዲቀጥል ሲሉ ጠይቀዋል። እስካሁን ድረስ እንደምናየው በዚህ በበሩም በእያንዳንዱ አካባቢ የፖሊስ ጥበቃዎች ነበሩ። አሁን ግን ከዛሬ ጀምሮ በምን እንደተሆነ አይታወቅም፤ እነዚህ ፖሊሶች ተነስተዋል ከየቦታው። ይሄ መንግስትንም የሚመለከት ስለሆነ በየትኛውም ቦታ ጸጥታን ማስጠበቅ የመንግስት ግዴታም ኃላፊነትም ስለሆነ እንደገና በዚህ አጋጣሚ ጸጥታ እንድታስከብሩ በቤተክርስቲያን ስም እንጠይቃለን። ይሄ የመንግስት ስራ ነው፣ የእኛ ስራ አይደለም። እኛ ወታደር የለንም፣ ፖሊስ የለንም። እኛ መስቀላችን ብቻ ነው ያለን። ይህንን እናንተ ግን ህዝብን ማስጠበቅና ጸጥታን ማስጠበቅ የመንግስት ኃላፊነት ስለሆነ በተለይም የአዲስ አበባ ፖሊስ እና ፌዴራል ፖሊስ፣ በየቦታውም ያላችሁ የፖሊስ አባላት፣ የጸጥታ አባላት ይህንን ነገር እንድታስጠብቁ በቤተ ክርስቲያን ስም አደራ እንላለን። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳር አገረ ስብከት ሊቀጳጳስ ብፁዕ አቡነ አብርሃም ደግሞ መንግስት ተቋምን ከመጠበቅ ኃላፊነቱ ሊሸሽ አይገባም ብለዋል። መንግስት ኃላፊነት አለበት ተቋምን የመጠበቅ ኃላፊነት የመንግስት ነው። ከዚህ መቼውኑም መሸሽ አይቻልም፣ ህግ ስለሆነ፣ ስርዓት ስለሆነ በዛሬው ዕለት ያየነውም የሰማነውም ነገር ቢኖር በሙሉ ጥበቃ ያደርጉ የነበሩ ሁሉ፣ ሲተባበሩን የነበሩ ሁሉ በቃ ተዋቸው ተብሎ አዛዡ ማን እንደሆነ በማናውቀው ሄደዋል። ይህ ማለት ችግር ቢፈጠር እንደፈለገ ይሁኑ የሚል የሚያስመስል ስለሆነ ወደ ቀደመ ክብሯ ቤተ ክርስቲያኒቷን በመጠበቅና በማስጠበቅ ሰላሙን በማስፈን መንግስት ኃላፊነቱን እንዲወጣ ዛሬም ደግመን በቅድስት ቤተ ክርስቲያን ስም እንጠይቃለን። ብፁዓን አባቶች ከጸጥታ ጥበቃ ጋር በተያያዘ ያቀረቡትን ቅሬታ በተመለከተ ምላሽ የጠየቅናቸው የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ተከታዩም ብለዋል። እንግዲህ እኛም መግለጫውን ስንሰማ እውነት ለመናገር ግርታ ፈጥሮብናል። ለምንድ ነው ግርታ የፈጠረብን? የትኛውም የሃይማኖት ተቋም ላይ የፖሊስ ኃይል ተመድቦ መሳሪያ ይዞ የሚጠብቅበት አግባብ ካሁን በፊት የለም። እንደሚታወቀው ይህ ምዕመናኑም ማህበረሰቡ የሚገነዘባል ብዬ አስባለሁኝ። ይሄ ማለት ግን ምንድነው? የወንጀል መከላከል ስራዎች ስራችንን አንሰራም ማለት አይደለም። ጥናትን መነሻ አድርገን ሰፊ ጥበቃ እናድርጋለን። እንደሚታወቀው የጥምቀት በዓል አከባበር ጋር በተገናኘ ከሃይማኖት አባቶች ጋር ጥብቅ የሆነ የስራ ትስስር ነበረን። ከበዓሉ ጋር በተገናኘ ጥምቀትንም በሰላም አክብረነዋል። የሃይማኖት አባቶችም በዚህ እውቅና ሰጥተውናል። ከዚህ ባሻገር ግን ቤተ ክህነቱንም ይሁን ቤተ ክርስቲያኑን ወይንም ደግሞ ሌሎች ሃይማኖት ተቋማትን ፖሊስ በቋሚነት መሳሪያ ሲዞ ያስጠበቀበት እንትን የለም እስከዛሬም የለም። ስለዚህ አሁንም ቢሆን ሁሉም እንዲገነዘቡልን ብዙን አባቶቻችንም እንዲገነዘቡልን የሚፈልገው ነገር ቢኖር ምንድን ነው፣ መደበኛ የወንጀል መከላከል ስራችንን እንሰራለን። አሁንም ከዳት ዜትናት የምንጠይቀው ምንድን ነው፣ አባቶቻችንን ስጋቶች ካሉ በአካባቢ ላይ መጠበቅ የሚገባው ነገር ካለ መረጃዎች ይስጡንና የራሳችንን አክለ በተመለከተ ከቤተ ክርስቲያኗ አባቶች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ ለጊዜው አልተሳካልንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሕገወጥ መንገድ ተፈጸመ ካለችው የጳጳሳት ሹመት ጋር በተያያዘ የተከሰተ የተለየ የጸጥታ ስጋት መኖሩን ጠቅሳ ፖሊስ ጥበቃ እንዲያደርግ ያነሳችው ጥያቄ ያለ እንደሆነ የጠየቅ ናቸው ምክትል ኮማንደር ማርቆስ ታደሰ ምላሽ ሰጥተውናል። ከአሁን በፊት በዚህ አይነት ጥየቃ አልተጠየቅ ነው ፖሊስ ይጠብቀን እንደዚህ ስጋት አለን የሚል ነገር የለም። ከዚህ በኋላ ግን በሁሉም ቦታዎች ላይ ፓትሮል እናደርጋለን፣ ቁጥጥር እናደርጋለን። መረጃዎች ካሉ መረጃውን ቶሎ ቶሎ ለፖሊስ በመስጠት እኛ ከምንሰራው ስራ ጋር አዋህደን ምን አይነት የወንጀል መከላከል ስራ መሰራት ይኖርበታል ቦታ ላይ የሚለውን ነገር በኃላፊዎችም ጭምር ተጠንቶ የሚወሰን ነው የሚሆነው። ሌሎች የጸጥታ ስጋት የሆኑ ችግሮች ግን ካሉ ግዴታችንም ስለሆነ የተቀበልነው ኃላፊነት ስለሆነ እሱም በተገቢያ ክመሰጠም ሁሌም በማንኛውም ሁኔታ ዝግጁ መሆናችንን ለማረጋገጥ ወታል ባለፈው እሁድ ጥር 14 2015 ዓ ም ቤተ ክርስቲያን ህገወጥ ያለችውን የጳጳሳት ሹመት ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ከመጥራት በተጨማሪ መንግስት ክስተቱ በአገር ላይ ጭምር የሚያስከትለውን ጉዳት ተመልክቶ ህጋዊ ኃላፊነቱን እንዲወጣ ሲሉ ጥሪ ማቅረባቸው የሚታወስ ነው። በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ በበኩላቸው ሰኞ እለት ለአሜሪካ ድምጽ በሰጡት አስተያየት አካሄዳችን ህግን የተከተለ ነው፣ እርምጃውም ተገቢ ነው ብለዋል። ይሁን እንጂ ድርጊቱ ከተፈጸመበት ጊዜ ጀምሮ የተለያዩ የቤተ ክርስቲያኗ ሀገረ ስብከቶችና ሌሎች ክፍሎች ተቃውሞ እያሰሙ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ወደ ተከታዩ ዘገባችን እንወስዳችኋለን። የኢትዮጵያን የትምህርት ፖሊሲ የተመለከተ ዘገባ ነው። ላለፉት ሀያ ስምንት ዓመታት ሲሰራበት የቆየውን የትምህርት ፖሊሲ ለመቀየር አዲስ ረቂቅ መዘጋጀቱ ተሰምቷል። ረቂቁ ከጸደቀ አዲሱ ፖሊሲ እስከ አስረኛ ክፍል የነበረውን የሁለተኛ ደረጃ ትምህርት ወደ አስራ ሁለተኛ ክፍል እንደሚመልሰው ተነግሯል። ተማሪዎች ቢያንስ ሶስት ቋንቋዎችን እንዲማሩ እንደሚደረግም ረቂቁ ያሳያል። የባለሙያዎቹን ትችትና አስተያየት አካቶ ገብረ ሚካኤል ገብረ መድን ተከታዩን ዘገባ አሰናድተዋል። በኢትዮጵያ በደርግ መንግስት የነበረው የትምህርት ፖሊሲ የተቀየረው በ986 ዓ ነበር። ከዛም ለ28 ዓመታት በሥራ ላይ ውሏል። አሁን ደግሞ ነባሩን የትምህርትና ስልጠና ፖሊሲ በአዲስ ለመተካት ረቂቅ የፖሊሲ ሰነድ ተዘጋጅቶ ለባለ ድርሻ አካላት ለውይይት ቀርበዋል። የውይይት መድረኩን በንግግር የከፈቱት ፕሮፌሰር ብርሃኑ ነጋ አዲሱ ፖሊሲ በሥራ ላይ ያለው ፖሊሲ ያጋጠሙትን ችግሮችና ክፍተቶችን ይፈታል ካሉ በኋላ ፖሊሲው መሰረታዊ ለውጥ ሊያመጡ የሚችሉ ጉዳዮች እንደተካተቱበት ገልጿል። ዋና ዋና ጉዳዮችና አቅጣጫዎች ለምሳሌ የትምህርትና ስልጠና የብቃት ማዕቀፍ፣ የትምህርትና ስልጠና እርከን፣ የትምህርትና ስልጠና ቋንቋ፣ የነፃና የግዴታ ትምህርት፣ የትምህርትና ስልጠና ሥርዓተ ትምህርት፣ የመምህራን የአሰልጣኞችና የትምህርትና ስልጠና አመራሮች ደረጃ፣ የምርምር ቴክኖሎጂ ሽግግርና የማህበረሰብ አገልግሎት የትምህርትና ስልጠና ፋይናንስ፣ የትምህርትና ስልጠና ምዘና ስርዓት ወዘተ ከሞላ ጎደል ከፖሊሲ አንጻር በአገራችን የትምህርት ስርዓት ውስጥ መሰረታዊ ለውጥ ያመጣሉ ብለን ያመንባቸውን አንኳር ጉዳዮች በዚህ ፖሊሲ ውስጥ እንዲኳተቱ ተደርጓል። አዲሱ የትምህርትና ስልጠና ፖሊሲ መሰረታዊ ለውጥ ካደረገባቸው ጉዳዮች አንዱ የትምህርት እርከኑ እንደሆነ በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ ይገልጻሉ። ከዚህ በፊት የነበረው የትምህርት እርከን አራት አራት ሁለት ሁለት በሚል ነው የተዋቀረው። የአዲሱ የትምህርት ፖሊሲ ረቂቅ ላይ በቀረበው መሰረት ወደ ስድስት ሁለት አራት በሚል ነው የአንደኛ ደረጃ ትምህርት ብሎ ከአንደኛ እስከ ስድስተኛ ክፍል የሚሰጥ ነው። ከዛ መካከለኛ ደረጃ ደግሞ ሰባት እና ስምንት አለ። ሁለተኛ ደረጃ ከዘጠኝ እስከ አስራ ሁለት ሆነው ተደራጅተዋል። በአሁኑ በአዲሱ የወራቤ ዩኒቨርሲቲ ፕሬዚደንት ዶክተር ቶፊቅ ጀማልም በጥንካሬ ያዩዋቸውን ነጥቦች ያነሳሉ። ከአስረኛ ክፍል ነበር ተማሪዎች የሚፈተኑት። ያአግባብ እንዳልሆነ እዚህ ላይ በደንብ የተመላከተ ነው። ተማሪዎች አስራ ሁለተኛ ክፍል ተፈትኖ ከዛ ወደ ትምህርት እንዲሄዱ ያንያን እይታ ውስጥ አስገብቶ ያን ያስተካከለ ረቂቅ ፖሊሲ ነው ብዬ ነው ማስበው። ትምህርት እስከ አስራ ሁለተኛ ክፍል እንዲሆን የብዙዎች ጥያቄ እንደነበር የገለጹት ዶክተር ደጀኔ ለዚህም የተለያዩ ምክንያቶች ሲቀርቡ እንደነበር ያብራራሉ። አስረኛ ክፍል ላይ አንድ ተማሪ አጠናቀው ወደ ዩኒቨርሲቲ መግቢያ የሚቀጥልበትን መስመር መያዝ ካልቻለ እዚህ ጋር ቢያቆም ለስራ ዝግጁ ይሆናል ወይ የሚል አንድ ትልቅ መከራከሪያ ነበር እና የአስረኛ ክፍል ተማሪ እንግዲህ አስራ ስድስት አስራ ሰባት ዓመት የሚሆን ተማሪ ነው እና በዛ ደረጃ ስራ ላይ የተሰማርተው መስራት ይችላል ወይም ምን አይነት ስራ ስለ ስራ ይችላል። ስለዚህ ቢያንስ የሁለት አመቱን እንትን ከተሰጠው አሁን በተቀመጠው አደረጃጀት በአስራ ዘጠኝ በሀያ አመቱ የተወሰነ ስራ ላይ ልሰማራ ሊያስገድ ይችላል። በምን መከራከሪያ ነው ያ የቆመው ማለት ነው። የፖሊሲ ሰነዱ ትምህርት ከአንደኛ እስከ አስራ ሁለተኛ ክፍል በነጻ ይሰጣል ይላል። ከዚህ በተጨማሪ ተማሪዎች ቢያንስ ሶስት ቋንቋዎችን እንዲማሩ እንደሚደረግ ያሳያል። ከፍተኛ የትምህርት ተቋማት በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ወደ ራስ ገዝነት እንደሚሸጋገሩ ይጠቅሳል። ይህ እርምጃ ዩኒቨርሲቲዎችን ለመቀየር እድል እንደሚሰጥ የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ደሳለኝ ይናገራሉ። በመንግስት ህግ፣ በመንግስት ደንብ፣ በመንግስት መመሪያ እና ራሱ ከፍተኛ ትምህርት አዋጅ በዛ ነው የሚተዳደሩት። ስለዚህ መፈናፈኛ አይሰጥም። ይሄ አዲስ ሀሳብ ብታመጣ መመሪያው ማይደግፉ ከሆነ ይቀራል። ለአንድ የዩኒቨርሲቲ ፕሬዚዳንት የኔ ዩኒቨርሲቲ በዚህ አግባቡ እቀይራለሁ ቢል ከአዋጁ ጋር ነው የሚጋጨው፣ ከመመሪያው ጋር ነው የሚጋጭ። ስለዚህ አሁን በተወሰነ ደረጃ የአካዳሚያዊ ነጻነትንም አስተዳደራዊ ነጻነትንም ይሰጣል ነው ራስ ገዝ ራስ ገዝ ስትሆን የመምህራን ደሞዝ ስኬል የማውጣት ሁሉ ስልጣን ይኖራል። ስለዚህ የተሻለ ደሞዝ ከፍለ የተሻለ ምሁር ከገበያ ላይ ማምጣት ይችላል። ገቢ የራሱን በሚፈለገው ኤንትርፕራይዝ ማቋቋሙ የራሱን ገንዘብ አቅም ማምንጨት ይችላል። ስለዚህ ሰራተኛውም ይሁን የትምህርት ፋሲሊቲ ይሁን ግብአቱ ይሁን እንደ ዩኒቨርሲቲ አቅምና ነባራዊ ሁኔታ በአመራሩ እየተመራ የሚሄድበት እድል ይሰጣል። ራስ ገዝ ስጥ ዶክተር ቶፊቅ ደግሞ ለዩኒቨርሲቲዎች ራስ ገዝ አስተዳደር መስጠት በፕሮግራም አቀራረጽ ላይ የነበረውን ችግር ይቀርፋል ይላሉ። ዩኒቨርሲቲ አካባቢ አንድ የፈለገውን የትምህርት ፕሮግራም ይከፍትበት የሀገሪቷን የገበያ ዳስሳ ሳያደርግ ፍላጎት ሳያይ ዓለም ላይ ማገል ላይ አገር ውስጥም ዝም ብሎ ከመሬት ተነስቶ ፕሮግራም የሚከፈቱበት ጊዜ ነበር። ያ ደግሞ ተምሮ ስራ ላይ ስራ የማያገኙ ወጣቶችን እያፈራ የመጣንበት ሁኔታ አለ። ያን ከመቅረፍ አንጻር አሁን የዚህ ፖሊስ ላይ በደንብ ተመላክቷል። አንድ ፕሮግራም ሲከፈት ዝም ብሎ እንደማይከፈት በየደረጃው አፕሮ የተደረገ አስፈላጊነቱ ከተረጋገጠ በኋላ ብቻ ፕሮግራሞች እንደሚከፈቱ እዚህ ላይ በደንብ ተመላክቷል። ራስ ገስ ሲበለው ምን ማለት ነው? የዩኒቨርስቲዎች ራሳቸውን በራሳቸው እንዲያስተዳደሩ የራሳቸውን ህግ ያወጣሉ፣ የራሳቸውን ልም ያወጣሉ፣ የራሳቸውን የቅጥር ደረጃ ያወጣሉ፣ ሁሉ ነገር በራሳቸው ይሰራሉ። የፖሊሲ ረቂቅ ሰነዱ ክፍተቶች እንዳሉበትም ምሁራኑ ተመልክቷል። ፕሮፌሰር ፍቅሬ ደሳለኝ ሰነዱ በተሟላ መረጃ አልተደገፈም ባይ ናቸው። ለምሳሌ ትምህርት ለሁሉም ይላል እድሜ ሳይገድበው ገጠር ከተማ ሳይል አካል ጉዳተኛ ሳይል ለሁሉም የሚል ነው። እንግዲህ መጀመሪያው አላማው ማለት ነው። ይህ ትምህርት ለሁሉም የሚል ከሆነ በአገሪቱ አጠቃላይ አሁን ለትምህርት እድሜ የደረሱ ህጻናትን መረጃ ያሟላል። ሁለተኛው አገሪቷ አሁን ለአስር አመት ልማት እቅድ አለኝ ትላለች። በማኅበራዊውም በኢኮኖሚውም በመሰረተ ልማቱም በሁለንተ ነው። ይሄ ደግሞ የሆነ የሰው ኃይል ይፈልጋል። የተለያየ ሙያ ስለዚህ ይሄነኝ ባለሙያዎች ከወዲሁ ይታወቃሉ ወይ? ዩኒቨርሲቲዎች አስተምሮ ሊያፈሩ ከሆነ ይታወቃሉ ተብሎ ሲነሳ የለማውንና ወደፊት መልማት የሚያስፈልገውን ያህል ለይቶ ሰነዱ አያሳይ። ክፍተቶቹ ተስተካክለው ፖሊሲው በአግባቡ ከተተገበረ ግን ትምህርትን ከሰሃራ በታች ባሉት ሀገራት ደረጃ መስጠት የምትችል ሀገር ትኖረናለች ብለዋል ፕሮፌሰር ፍቅሬ። ፖሊሲ መቅረጽ ብቻውን የትምህርትን ጥራት አያረጋግጥም የሚሉት ዶክተር ደጀኔ በበኩላቸው በዘርፉ ለውጥ እንዲመጣ ከተፈለገ ለመምህራን ልማት ትኩረት መስጠት ያስፈልጋል ነው የሚሉት። ይህንን ፖሊሲ የምተገብረው ማን ነው? ስለ ትምህርት ስናወራ ፕራክቲካሊ ትምህርት ቤት ላይ ስንሄድ ወይም ከፍተኛ ትምህርት ላይ ስንመጣ መምህራን ናቸው የምተገብሩት ይህንን ፖሊሲ እና አሁን እየተሰጠው ባለው ስልጠና አሁን ወደ መምህርነት ሙያ እየገቡ ያሉ እጩ መምህራን ያላቸውን ተነሳሽነት ፍላጎት፣ ለመምህርነት ሙያ ይዘን በእውነት እንደው ትልቅ ነገር እናመጣለን ብለን ባንጠበቅ፣ እዚህ ላይ በጣም ትልቅ ትኩረት ተሰጥቶ መሰራት አለበት። አዲሱ ፖሊሲ ለዩኒቨርሲቲ ተመራቂዎች የመውጫ ፈተና እንደሚሰጥ ያመለክታል። ሁሉም ተማሪዎች በዩኒቨርሲቲ ቆይታቸው ቢያንስ 20 በመቶ የሚሆነውን ጊዜያቸውን በኢንዱስትሪ የሚያሳልፉበት አሰራር እንደሚዘረጋና ኢንዱስትሪዎች ለቴክኒክና ሙያ ስልጠና የፋይናንስ ድጋፍ የሚያደርጉበት ስርዓት እንደሚኖርም የፖሊሲ ሰነዱ ያሳያል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ ተመልካቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። የአገር ውስጥ ዘገባዎቻችንን አጠናቀን ወደ ዓለም አቀፍ ዘገባዎች ስናልፍ ወደ ደቡብ አፍሪካ ነው የምንወስዳችሁ። ደቡብ አፍሪካ ውስጥ በመቶዎች የሚቆጠሩ የተቃዋሚው ዴሞክራቲክ ህብረት ፓርቲ አባላት፣ ደጋፊዎች የሀገሪቱ ምጣኔ ሀብት እያሽመደመደ የሚገኘውን የኤሌክትሪክ ኃይል መቆራረጥ ተቃውመው ዛሬ አደባባይ ውለዋል። በሌላ በኩል ደግሞ በደቡብ አፍሪካ ከእስከዛሬዎቹ ከፍተኛ የሆነው ይህ የኃይል መቆራረጥ አነስተኛ የሆኑ ንግዶችን ውድ በሆኑ ጄኔሬተሮች እንዲተማመኑ ሲያስገድዳቸው ለህልውናቸውም ሆነ ለሀገሪቱ ኢኮኖሚ እድገት ስጋት ሆኗል ከነዚህ ንግዶች መካከል መንግስት ለኮቪድ-19 በሰጠው ድጋፍ በሩን ለአገልግሎት ክፍት በማድረጉ በደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የተመሰገነው የስዌቶ ክሬሜሪ ይገኝበታል ኬት በርሌት ከደቡብ አፍሪካ ጆሃንስበርግ ያጠናቀረችው ዘገባ ነው ደረጃ ደስታ ይዞታል የስዌቶ ክሬመሪ ሰራተኞች መብራት ከመጥፋቱ በፊት የታዘዟቸውን ለስላሳ ዋፍሎችና አይስክሬሞች አዘጋጅተው ለማጠናቀቅ የቀሯቸው ጥቂት ደቂቃዎች ብቻ ናቸው። የመንግስት በሆነው የኢስኮም የኤሌክትሪክ ኃይል ሰጪ ድርጅት ባለፈው ዓመት የተላለፈውና ለ200 ቀናት የቀጠለው የአገልግሎት መቋረጥ በደቡብ አፍሪካ እየተለመደ ያለ አዲስ ነገር ሆኗል። ይህ ሸክም የማቅለል ወይም ሎድ ሼዲንግ በሚል የሚታወቀው የኃይል መቆራረጥ በአጭር ሰዓታት ማስጠንቀቂያ በቀን እስከ 12 ሰዓታት ድረስ በመቆየት መቀዝቀዝ የሚገባቸው የምግብ ሸቀጦች ለአደጋ የሚያጋልጥ ነው። የስዌቶ ክሬመሪ ባለቤት ታንዶ ማኩቡ ይህንን ሲገልጹ፣ አይስክሬም የተለየ ጠባ ያለው አንድ፣ የቀልጦ እንደገና ከቀዘቀዘ ተመልሶ አንድ አይሆንም። ስለዚህ ታውቃላችሁ፣ የኤሌክትሪክ ኃይል ማውጣት አይኖርብንም። ይሁን እንጂ ይህ የኃይል ሸክም ማቅለል የሚባለው ነገር የሚደርስብን ጉዳት በዚህ መንገድ የሚቀጥል ከሆነ በሚያሳዝን መልኩ እስከናካቴው ልንዘጋ እንችላለን። ፕሬዝደንት ሲሪል ራማፎሳ ከዓመት በፊት የሲዌቶ ክሬመሪ መንግስት ለኮቪድ-19 በየወሩ በሰጠው የ23 ዶላር ድጋፍ በሩን ለአገልግሎት ክፍት በማድረጉ በይፋ አመስግነውታል። ፕሬዚደንቱ የሰጡት ትኩረት ቢዝነሱ እንዲነቃቃ አድርቷል ይሁን እንጂ ቢዝነሱን በጄኔሬተር ኃይል የማንቀሳቀሱ ዋጋ እጅግ ከፍተኛ ሆኗል። መንግስት የኃይል አገልግሎት ችግርን በሁለት ዓመት ጊዜ ውስጥ እንደሚያስወግደው ቢናገርም ባለሙያዎች ግን ጥርጣሬ አላቸው። የኤስኮም የቀድሞ አማካሪ የነበሩት ማቲው ክሩዝ ከነኚህ አንዱ ናቸው። እንዳለመታደል ሁኖ የሚያሳዝነው እውነታ እንደ እኔ ግምት ከሆነ ሸክም ማቅለል የሚባለው አሰራር በሚቀጥሉት አምስት ዓመታት ውስጥ በጥፍ የሚጨምር እንጂ በአምስት ዓመት ውስጥ የሚቀንስ አይደለም። እንዲያውም በሚቀጥሉት አምስት ዓመታት የበለጠ የሚጨምር ይሆናል። አሁን የሆነው ነገሮች ወደፊት እየመጡና ስርዓቱ ችግር ያለበት እየሆነ ነው። መንግሥት አሁን እየተንቀሳቀሰ ሲሆን፣ ኤስኮምና ገለልተኛ የሆኑ የኃይል ኩባንያዎች እንዲሁም ወደ ኃይል አገልግሎት ሰጭነት የሚመጡ ድርጅቶችን የሚቆጣጠርበትን ሕግ ለመጻፍ ትክክለኛ መንገድ የሚያምረውን እርምጃ እየወሰድ ነው። ኢኮኖሚስቶቹ የኃይል አቅርቦቱ ችግር ደቡብ አፍሪካን ወደ ኢኮኖሚ ውድቀት እንዳያመጣ አሁን ከሕዝቡ ሲሶ የሆነው ሕዝብ የሚገኝበትን ከፍተኛው የሆነውን የሥራ አጥነት ቁጥር እንዳያባብስ ያስጠነቅቃሉ። በኮንስትራክሽን ድርጅት ውስጥ ይሰራ የነበረው የ31 ዓመቱ ሴምፊው ንኮሲ አሁን ከሥራ ተቀንሰዋል። በስዌቶ ዙሪያ የምትገኘውና የሚኖርባት ከተማ አሁን ያለ መብራት ለወራት ቆይታለች። ከአንድ መቶ ሺህ በላይ የሚሆኑ ቤተሰቦች በባትሪና በሻማዎች ብርሃን የሚኖሩ ሲሆን ስራ የማግኘቱን ጥረት የበለጠ ከባድ አድርጎባቸዋል። እንዲህ ይላል ሲምፌው፣ የስራ ቅጥር ማመልከሼን ከነቅጄዎቹ ሞልቼ ለመላክ ኤሌክትሪክ ወደማገኝበት ወደ ሌላ ቦታ መሄድ አለብኝ። ይህም ሆኖ ከቤት ለመውጣት አንዳንዴም ወደ ገበያ አዳራሽ ወይም ሞል በመሄድ ማመልከቻዬን እዚያ ታይፕ አድርጌ ከዚያው ለመላክ ወደዚያ ለመሄድበት ታክሲ ገንዘብ ያስፈልገኛል። ይሁን እንጂ አንዳንድ ጊዜ ሞሉ ራሱ ሸክም ማቅለል በሚል ኤሌክትሪክ የለውም። ስለዚህ ያው እጅግ ከባድ ነው። ብሔራዊ ምርጫው ከመካሄዱ ከአንድ ዓመት በፊት የደቡብ አፍሪካ መንግስት የኃይል መቋረጥን ማስቆም ቅድሚያ የሚሰጠው ጉዳይ መሆኑን አስታውቋል። ይሁን እንጂ ገዢው የደቡብ አፍሪካ ኮንግረስ ፓርቲ ይህን ቃል ለአስርት ዓመታት የገባ ቢሆንም የደቡብ አፍሪካውያን ትዕግስት እየተሟጠጠ ይመስላል። የዜና እና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ለሁለተኛ አጋማሽ ወደ ያዝናቸው ቅንብሮች የምናልፍበት ጊዜ ላይ ደርሰናል። ከዛ በፊት ግን የፕሮግራም ማስታወቂያ አለን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አሁን ተራው የረቡዕ ምሽት ዴሞክራሲ በተግባር ነው። በዛሬው ዴሞክራሲ በተግባር ጥር 292015 ዓ ም በደቡብ ክልል ስድስት ዞኖችና አምስት ልዩ ወረዳዎች ውስጥ ይካሄዳል የተባለውን ውሳኔ ህዝብ ከህዝቡ ፍላጎት ውጭና ኢ ህገ መንግስታዊ ምርጫ ነው ሲሉ የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዲሞክራሲያዊ ግንባር ተቃውመዋል። የፌዴሬሽን ምክር ቤት በበኩሉ ጥያቄው የህዝብ ስለመሆን አለመሆኑ በድምፅ የሚረጋገጥበት ውሳኔ በሂደት ላይ በመሆኑ ግለሰቦችና ፓርቲዎች የሚያቀርቡት ተቃውሞ ተቀባይነት የለውም ብሏል። ዮናታን ዘብዲዮስ ስርስራለሁ። በደቡብ ክልል በወላይታ፣ በጋሞ፣ በገዲዮ፣ በደቡብ ኦሞ፣ በጎፈና በኮንቶ ዞኖች በቡርጂ፣ በድራሼ፣ በአማሮ፣ በባስኬቶና በአለልዩ ወርዳዎች ጥሪ 29 2015 ዓመተ ምህረት ይደረጋል በተባለው ውሳኔ ህዝብ ልዩነት እንዳላቸውና መሠረቱም ህገ መንግሥት ነው ሲሉ ሁለቱ ፓርቲዎች በተናጠል በሰጡት መግለጫ ገልጿል። የወላይታ ህዝብ ብሔራዊ ንቅናቄ ሊቀመንበር አቶ አማንል ሞግሶ አግባብን አግባብ አይደለም ከሚለው ከህገ መንግስቱ አንጻር ነው ልዩነታቸው። የመጀመሪያ በኢትዮጵያ የኢፌዴሪ ህገ መንግስት መብት ለብሔሮች ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብት ነው የሰጠው። ሁለት፣ ሶስት፣ አራት ወይም ከዛ በላይ የሆኑት አንድ ላይ ይደራጁ የሚል በህገ መንግስት የተቀመጠ አንቀጽም የለም። ህዝቡን የመብት ጥያቄ የነፈገ ምናልባትም ህገ መንግስቱንም የናደ ነው። ይህ ህገ መንግስታዊ ነው። ምክንያቱም ሁለትና ሶስት አራት ሆኖ እንዲደራጁ በህገ መንግስት የተቀመጠም ይል ፓርቲዎቹ የወላይታ ህዝብ ለብቻዬ በክልል ደራጃለሁ ሲል ያቀረበው የመፍት ጥያቄ በአንቀጽ 47 መሠረት መፈጸም ሲገባው ህገ መንግስታዊ መፍቱ ተጥሷል ነው የሚሉትም የወላይታ ህዝብ ዲሞክራሲያዊ ግንባር ሊቀመንበር አቶ ጎበዘ ገዋም። ውሳኔ ህዝቡ የወላይታ ህዝብን ምርጫ ያሳጣ ነው ይላሉም። ፌዴሬሽን ምክር ቤት የወሰነው በጋራ እንኖር የሚለው የክላስተርንግ ሂደቱ ህገ መንግስቱን የሚቃረን ህጋዊ ማዕቀፍ የደለው በአገሪቱ ህገ መንግስት ውስጥ የማይታወቅ ነው፣ በአስቸኳይ መቆም አለበት የሚለውን ይግባኝ ለፌዴሬሽን ምክር ቤትም ለተለያዩ አካላትም ስናቀርብ ቆይተናል። አሁንም እያልን ያለነው ይሄ ሪፈረንደም ተብሎ የቀረበው የወላይታን ህዝብ ምርጫ ያሳጣ፣ የአገሪቷን ህግ የጣሰ የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ለህዝቡ ከአንድ በላይ አማራጭ መቅረብ ሲገባው አንድ ወገን እንዲፈጸም የሚፈልገው አማራጭ ብቻ ነው የቀረበው፣ በመሆኑም ፍትሐዊ ምርጫ ነው ሲሉ ተናግሯል። የቀረበው የህዝብ ጥያቄ ለፌዴሬሽን ምክር ቤት የቀረበው ሶስቱ አማራጮች ወላይታ ራስን ችዬ በክልል መደራጀት አለም የሚለው ሶስት አማራጮች ቀርቦ ነው ሪፍረንደም መካሄድ ያለበት። ይህንን ለፌዴሬሽን ምክር ቤት፣ ለምርጫ ቦርድ፣ ለኤምባሲዎች በተደጋጋሚ በፓርቲያችን ፌስቡክ በተለያዩ ማህበራዊ ሚዲያም ገልጸናል። በደብዳቤ ማሳውቀናል። እንድስተካከል ስንል ለሚመለከታቸው አካላት ጥያቄ ብናቀብም የማስተካከያ እርምጃ አልተወሰደም የሚሉት ደግሞ አቶ ጎባዜ ናቸው። በአስቸኳይ ቆሞ ብቻም ሳይሆን አብሬ እኖራለሁ፣ አንድ ላይ እደራጃለሁ ለሚለው ሀይል ይፈቀድና ለወላይታ ህዝብ ብቻዬን ክልል ልሁን የሚል አማራጭ ይካተትበት የሚለውን ለሚመለከታቸው አካላቶች አቅርበን እስከ ዛሬዋ ቀን ድረስ እየተከታተ እየተከራከረ ነው። ዛሬም እያልን ያለ ነው ምንድነው ሪፈረንደሙ? የህዝብን ጥያቄ የወላይታን ህዝብ ፍላጎት ያላሟላ፣ የህዝቡ ጥያቄ ያልተካተተበት በመሆኑ አስቸኳይ ቆሞ ብቻዬን ክልል ይሆና የሚል አማራጭ ቅረብ ነው። አሁን በቀረቡ አማራጮች ውስጥ አንድ ምርጫ ብቻ ነው ያለው። ቀደም ብሎ ጥያቄው ተቀባይነት አግኝቶ ለብቻው ከተደራጀው የሲዳማ ክልል ውጪ በኋላም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተብሎ የተደራጀውን ጨምሮ በደቡብ ክልል ከሚገኙ ዞኖች ውስጥ 14 ዞኖች በክልል የማደራጀት ጥያቄ አቅርቦ ነበር። ለሁሉም ጠያቂ ዞኖች የክልል አደረጃጀት መፍቀድ እንደማይቻል ከድምዳሜ የደረሰው የደቡብ ክልል መንግስት የምሁራን የጥናት ኮሚቴ አቋቁሞ ቡድኑ ከአገራዊ ነባራዊ ሁኔታ አንጻር ጥያቄውን ማዘገየት አሊያም ክልሉን ከሶስት እስከ አራት ባሉ ክልሎች ውስጥ መክፈል የሚል ምክረ ሐሳብ መስጣችሁ አይዘነጋም ፓርቲዎቹ በዚህ ሐሳብ አይስማሙም ጥያቄው ግን አንድ ዞን ከሌሎች ጋር በአንድነት ቢደራጅ ምን ጉዳት ይደርስበታል የሚል ነው አቶ ጎበዘ ጎአም የወላይታ ህዝብ የሚጎዳው ይህ ፖለቲካዊ በላይነት ነው ያጣል ሁለተኛ የራስን ጉዳይ በራሴ የመወሰንን እድል ያጣል ምክንያቱም ወላይታ የሆነ ጥያቄ አንስቶ ጋሞ ጎፋ ደቡብ ኦሞ ኮንሶ ነው የሚወስንለት ዲሞክራሲ ባይተሰልፍ እኮ የአብልጫ ድምጽ ውጤት ነው። አንድ ላይ ስትደራጅ ደግሞ የኮታ ድምጽ አለ። ኮታ ድምጽ የመጣው እሱ በማይፈልገው መንገድ የሚሄድ ነገር ካለ በድምጽ ውድቅ ያደርግብሃል። የግድ የግድ የወላይታን ህዝብ የመልማት የፖለቲካ፣ የማህበራዊ ጉዳይ ጥያቄዎችን ጋሞ መደገፍ አለበት፣ ጎፋ መደገፍ አለበት፣ ኮንሶ መደገፍ አለበት፣ ደቡብ መደገፍ አለ። እነዚህ ካልደገፉ የወላይታ ጉዳይ ውሳኔ አያገኝም። ኦልሬዲ በአማላጅ ነው ወላይታ ጉዳዩን የሚያስፈጽመው። በስድስት ዞኖችና አምስት ልዩ ወረዳዎች ይካሄዳል የተባለው የውሳኔ ህዝብ አማራጭ በአንድነት መደራጀትን ይደግፋለውና አልደግፍም የሚሉ ናቸው የሚሉ የፓርቲዎቹ ሊቀመናብርት አልደግፍም የሚለው ሁለተኛው አማራጭ ግልጽ አይደለም፣ መድረሻቸውም አይታወቅም ነው የሚሉት። ስድስት ዞኖችና አምስት ልዩ ወረዳዎች አንድ ላይ መደራጀትን አልደግፍም አልደግፍም ሲል ምን ሊሆን ነው? ምርጫ አልደግፍም በማለቱ ያለው ብሔር ምንድን ነው ምርጫው? በጣፋንት አንድ ፋይንድ ግልጽ ያልሆነ አማራጭ ማለት ነው። ይህ ህዝብን ማወናበድ ነው። የፌዴሬሽን ምክር ቤት የህዝብ ግንኙነት ኃላፊ አቶ ተረፈ በዳዳ በበኩላቸው ለአሜሪካ ድምፅ ሲናገሩ የፌዴሬሽን ምክር ቤት የህዝብ ተወካዮች ያቀረቡትን ጥያቄ መሠረት በማድረግ ህዝቡ በድምፅ እንዲወስን ህጉን ተከትሎ አቅጣጫ አስቀምጧል ብሏል። በዞን ደረጃም ተዋይቶ የየዞናቸው ምክር ቤቶች ህዝብ የወከሉት ምክር ቤቶች አምኖበት በጋላ የሚደረጀ ጥያቄ ቀርበዋል። ይህን ጥያቄ ተቀብሎ የፌዴሬሽን ምክር ቤት አንደኛ ይሄ የህዝብ ጥያቄ ማሆኑንና አለማሆኑን ህዝብ እንዲወስንና ና ህጉን ተከትሎ የፌዴሬሽን ምክር ቤት ውሳኔና ቅራጫ ራጫ አስቀምጠዋል ከዛ ውጭ የመጣ ጥያቄ ተቀባይነት አይኖረውም። አማራጮችን በተመለከተ ለሚቀርቡ ጥያቄዎች አዲስ ይደራጃል በሚባለው በደቡብ ኢትዮጵያ ክልል ስር መደራጀት አልፈልግም የሚል ዞን ወይም ወረዳም ከነባሩ ደቡብ ክልል ጋር ቀጥላለሁ የሚል አማራጭ ሊኖራቸው ይችላልም ብሏል። በነበር ንቀጥል የሚል ሀሳብ ሊኖር ይችላል። ይህ በእንዲህ እንዳለ በፌዴሬሽን ምክር ቤት ውሳኔ መስረት የተባለው ከላይ ዝርዝራቸው በተጠቀሱ ዞኖችና ልዩ ወረዳዎች የሚካሄደው ውሳኔ ሕዝብ እንዲሁም ነባሩን ክልል እንደገና ለማደራጀት የተቋቋመው የፕሮጀክት ጽህፈት ቤት አፈጻጸም ላይ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው በተገኙበት ምክክር በሆሳና ከተማ እየተካሄደ ይገኛል ሲል የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም ዲሞክራሲ በተግባር የተሰኘውን ለተሰኘው መሰናዶ የተዘጋጀውን ዘገባ ነበር ያዳመጣችሁት። አሁን ደግሞ ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ በዛሬው የሴቶችና ቤተሰብ ዝግጅታችን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ የህጻናት ሞት ላይ ያተ የተኮሩ ሁለት ሪፖርቶችን በቅርቡ አውጥቷል። እንደ አውሮፓውያን የቀን አቆጣጠር በ2ሺ21 ዓመተ ምህረት የህጻናት ሞት አህዛዊ መረጃዎችን በገመገመበት ሪፖርቱ በአመቱ ውስጥ በየዘጠኝ ሴኮንዱ አንድ ህጻን መሞቱና ወደ ሁለት ሚሊዮን የሚጠጋ ቁጥር ያላቸው ደግሞ አንድም ማህፀን ውስጥ ወይም ደግሞ በምጥ ወቅት እንደሚሞቱ ተገልጿል። እንዲህ አይነት በጽንስና በአራሶች ላይ ከሚደርሰው አደጋ ግማሹ የሚደርስባቸው ኢትዮጵያን ጨምሮ በአምስት ሀገሮች መሆኑን ዩኒሴፍ ይናገራል። ቆንጅታዬ ይህንን ሪፖርት መነሻ በማድረግ ለማብራሪያ የጽንስና ሕክምና መምህሩን ፕሮፌሰር ድላየው በቀለን አነጋግራለች እንደሚከተለው ይጽፋለች። የህጻናት ሞት አሃዞች ግምገማ የመረጃዎች አሰረጫጨትና አሰባሰብን ማሻሻል ላይ ትኩረቱን አድርጎ የሚሰራው የዩኒሴፉ ተቋም ካወጣቸው ሪፖርቶች መካከል አንደኛው እንደ አውሮፓውያን አቆጣጠር በ2021 ካቻምና ማለት ነው፣ በዓለም ዙሪያ አምስት ሚሊዮን ህጻናት አምስተኛ ዓመታቸውን ሳያከብሩ ህይወታቸው እንዳለፈ አመልክቷል። ሁለተኛው ሪፖርት በዚያው አመት በእርግዝና ወይም በወሊድ ወቅት ህይወታቸው ያለፈ ህጻናት ላይ ያተኮረ ሲሆን 1.9 ሚሊዮን ህጻናት በዚህ መልክ ህይወታቸው ማለፉን ይናገራል። የሚያሳዝነው፣ ይላል ሪፖርቱ፣ የአብዛኞቹ የእነዚህ ህጻናት ህይወት ባጭር የሚቀጨው ተገቢው እና ጥራት ያለው የጤና አገልግሎት ለሴቶችና ለህጻናት ቢዳረስ ለመከላከል በሚቻል ምክንያት መሆኑ ነው። በሪፖርቱ መሰረት በዓመቱ በዓለም ዙሪያ በህይወት ከተወለዱት ህጻናት ውስጥ ከሰሃራ በታች ባሉ የአፍሪካ ሀገሮች የተወለዱት 29 ከመቶውን አሃዝ ብቻ የሚይዙ ሆኖ ሳለ ህይወታቸው ካለፈው ውስጥ ግን 56 ከመቶውን የሚይዙት እነዚህ የአፍሪካ ሀገሮች ናቸው። ፕሮፌሰር ድላየው በቀለ ስለ ጊዜው በቅድሚያ አመሰግናለሁ። ሪፖርቶቹን ተመልክተዋቸዋል? አመሰግናለሁ ቆንጂት። ሪፖርቶቹን ተመልክቻቸዋለሁ። አምስት አመት በታች ያሉ ህጻናትና እንዲሁም በማህፀን ውስጥ እያሉ ጠፍተው የሚወለዱ ልጆችን ወይም ሞቶ የሚወለዱ ልጆችን ቁጥር በረንብ ያሳዩ ናቸው በተለይም በታዳጊና ባደጉ ሀገሮች መሀል ያሉትን ልዩነት እና የችግሮቹን ደረጃ በደንብ የሚያሳዩ ሆኖ አግኝቻቸዋለሁ። አፍሪካ ያለች ነፍሰ ጡር ሴት አውሮፓ ወይም ሰሜን አሜሪካ ውስጥ ካለች ሴት ጋር ሲነጻጸር ህይወቱ ያለፈ ልጅ የመገላገሏ ወይም በወሊድ ወቅት ልጇን የማጣትጣዋ በሰባት ከመቶ ይበልጣል ይላል። በመጀመሪያ ህጻናትን እንዲህ ላለ መቀጨት እናቶችንም ለከበደ ሰቀቀን የሚዳርገው አሟሟት መንስኤው ምንድን ነው? ፕሮፌሰር ማህተን ውስጥ ያሉ የህይወት መጥፋት ምክንያቶች በጣም በርከት ያሉ ናቸው። በዋናነት ግን በሪፖርቱም እንደታየው ከአምስቱ ሁለቱ በምጥ ወቅት የሚከሰቱ የህይወት መጥፋት ናቸው። ምጥ በራሱ ጽንሱ ላይ የሚያመጣው ስትረስ ፉል ታይም ነው እንለዋለን። በጣም አጭር ሰዓት ቢሆንም ያንን ምጥ ተቋቁሞ የመወለድ እድሉን ለመጨመር ጥሩ ክትትልና ችግሮች ካሉና ጽንሱ በቂ ኦክሲጅን እና ሌሎች ነገሮች የማይደርሱት ከሆነ በተለምዶ መታፈን እንለዋለን። እንደዚ አይነት ምልክቶች ካሉ እነዛን ነገሮች በጊዜ ለይቶ የተቀላጠፈ ሁኔታ እንዲወለድ እስከ ኦፕሬሽን መወለድም ማለት ነው ድረስ መሄድ ያስፈልጋል። ያኛው ሳይደረግ ሲቀር በአብዛኛው ጊዜ በምጥ ወቅት የሚመጣ የዚህ መታፈኖች አሉ። ከዛ ውጪ ግዝና ወቅት የተለያዩ ከእናትቷ ወደ ሽሉ ደም የሚያስተላልፉት የእንግዴ ልጅና ፕላሴንታው ላይ ችግር ሲኖር የሚመጡ ችግሮች ይኖራሉ። ከእናትየዋ ጋር ስንጀምር እናትየዋ የተለያዩ ሕመሞች ያሏት ከሆነ ለምሳሌ እንደ ስኳር ህመም፣ ደም ግፊት እንደዚህ የመሳሰሉት ካሏት ወይም ደግሞ የተለያዩ ኢንፌክሽኖች ካጋጠሟት ለምሳሌ የወባ ህመም፣ ኤች አይ ቪ፣ እንደ ቂጥኝ የመሰሉ አንዳንድ የአባለዘር ህመሞች ሲኖሩ ጽንሱን ውስጥ የመጥፋት እድል እንዲኖሩ ያደርጋል። ከእትብትና ከእንግዴ ልጅ ጋር በተገናኘም አንዳንድ ጊዜ ካለ ጊዜው ጊዜው ሳይደርስ የእንግዴ ልጅ ከማህፀን የመለየት እና ደም መፍሰስ ማምጣት አለ። እንደዚህ አይነት ነገር ከተከሰተ የእትብት ካለ ጊዜው ሽርቶ ፈሶ መውጣት ካለ ልጁ ላይም አንዳንድ ጊዜ የመቀጨጭ ሁኔታዎች ካሉ በትክክል ኦክሲጅን ካላገኘ እና እነዚህን የመሳሰሉ የተለያዩ ምክንያቶች አሉ። አንዳንድ ጊዜ የአፈጣጠር ችግርም ተፈጥሮ ሊያመጣ ይችላል ማለት ነው። እነዚህ ዋና ዋናዎቹ ናቸው። ቆንጂት፣ እንግዲህ አንዲት ሴት ለእንደዚህ አይነት አደጋ የሚያጋልጧት ምክንያቶች ሲኖሩ ሕክምና የማግኘት እድሏ ምን ያህል ነው? እሺ፣ በማህፀን ውስጥ የመሞት ሁኔታዎች አብዛኞቹም በቂው ክትትል ከተደረገ በጊዜ ለይተናቸው ወደ ሞት ደረጃ ሳያደርሱ ልንከላከላቸው የምንችለው ናቸው። ስለዚህ በዋናነት የቅድመ ወሊድ ወይም የአንቴናታል ኬር የምንለው ማለት ነው ክትትል ጥራቱን በጠበቀ መንገዱ ከተሰጠ እንዲሁም እናቶች በሰለጠነ ባለሙያ በጤና ተቋም ውስጥ የሚወልዱ ከሆነ እነዚህን ችግሮች በጊዜ ለይቶ ወደ ሞት ደረጃ ሳይደርስ ጽንሱን ልናተርፈው እንችላለን ማለት ነው። የእኛን ሀገር የዚህ የቅድመ ወሊድና በሰለጠነ ባለሙያ በጤና ተቋም ውስጥ የመውለድ ሁኔታ ስናይ የቅድመ ወሊዱ ክትትሉ በ2019 በወጣ የስነ ህዝብ ዳሰሳ ላይ ቢያንስ አንድ ጊዜ የሚታዩት ወደ ሰባ አራት ፐርሰንት ናቸው። ወደ ሀምሳ ፐርሰንት የሚጠጉት ደግሞ ቤት ነው የሚወልዱት ወይም ደግሞ ጤና ተቋም ላይ አይወልዱም። ስለዚህ እነዚህ ነገሮች ለዚህ ችግር መከሰት አስተዋጽኦ የሚሆነው ጉዳይ ነው ለመውሰድ እንችላለን። ህጻናት ላይ የሚደርሰው አደጋ ምን ያህል በተደጋጋሚ ይደርሳል? በኢትዮጵያ እንደርሶ በሚያውቁት እኛም በምናየው በጤና ተቋም ውስጥ በምንሰራ ጊዜ ብዙ እናቶች እናያለን። ሀገሪቷ ዳታም እንደሚያሳየው እዚህኛውም ሪፖርት ላይ ስናየው ትንሽ የተቀራረቡ ቁጥር ናቸው። ከአንድ ሺህ ከሚወልዱ እናቶች ውስጥ ወደ ሀያ ነጥብ ስድስት እናቶች እንደዚህ ህይወታቸውን ያጡ ህጻናት ይወልዳሉ ማለት ነው። ወይም ደግሞ በአመት ስናየው ሪፖርቱ ላይ እንደሚያሳየው ወደ ሰማንያ ሁለት ሺህ የሚጠጉ እናቶች እንደዚሁ በህይወት የሌለ ህፃን ይወልዳሉ ማለት ነው። እና ቁጥሩ ከፍተኛ ነው። እንደ አለምም ስናየው ሪፖርቱ ላይ የዚህን ሞቶች አርባ ዘጠኝ ፐርሰንት ወይም ወደ ግማሽ አካባቢ ያለውን ኮንትሪቢዩት የሚያደርጉት ስድስት ሀገሮች ናቸው። ህንድ፣ ፓኪስታን፣ ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ እና ባንግላዴሽ ኢትዮጵያ ናቸው እና ወደ ሀምሳ ፐርሰንቱን ለአለም ለዚህ ችግር ተዋጽኦ ማድረግ ከፍተኛ ቁጥር ነው። እኛም በተለይ ትልቅ ሆስፒታልና ሪፈራል ሆስፒታል ላይ እንደ መስራታችን እና ብዙ ችግር ያለናቸው እናቶች እንደ መላካቸው መጠን በቀን በቀን በጣም ብዙ የምናየው ችግር ነው። በረንብ የሚታይ ችግር ነው። ዋናው ነገር ግን በህይወት የሌሉ ልጆች መወለድ ብዙ ጊዜ የማይወራለት ነው። አሁን የተለያዩ ውይይቶችም ላይ የተለያዩ መድረኮች ላይም በአብዛኛው የሚወራው የህጻናቶች ሞት፣ የእናቶች ሞት እና እነዚህን የመሳሰሉ ነገሮች ናቸው። በጣም አንድን ቤተሰብ እና አንድን እናት ቤተሰብን ቅስም የሚሰብር ነው። ቅድም እንዳልሽው ግን የዚህን የቁጥሩን ያክል የጉዳቱን ያክል ብዙ ያልተወራለት መሆኑ የሚታወቅ ስለሆነ እንደዚህ አይነት ሪፖርቶች በረንብ መውጣታቸው ተገቢውን አትኩሮት እንዲሰጠው እና ቸኛም ሀገር እንደዚ አይነት ልክ ለሌሎቹ እንደ ቁጥሮች እንደሚደረገው ለሌሎቹ ፕላን እንደሚደረገው እንዲያደርግ ይረዳል እና ሪፖርቱ ለዛ በጣም ጥቅም ይኖረዋል ብዬ አስባለሁ። እጅጉን አመሰግናለሁ ስለ ጊዜው ፕሮፌሰር ድላየሁ በቀለ። እሺ፣ እኔም አመሰግናለሁ ቆንጂት። የተከበራችሁ አድማጮች ሰዓታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቃናብራልናለች። በነገው ምሽት እንገናኛለን። ለዛሬ ሰላም፣ በደህና እደሩ።